በሰሜናዊ አካባቢዎች የተለያዩ አገልግሎቶችን የማስጀመርና እርዳታ የማከፋፈል ስራዎች እየተከናወኑ መሆኑን የኢትዮጵያ መንግስት አስታውቋል። መስፍን አራጌ ከደሴ ተጨማሪ አለው። ቴዎድሮስ አለማየሁ ይባላሉ። በዋግ ምራ ዞን ዝቋላ ወረዳ ስቃ ከተማ የሚኖሩ የመንግስት ሰራተኛ ናቸው። በጦርነቱ ምክንያት አካባቢያቸው ለአስራ ሰባት ወራት ምንም አይነት የመብራት አገልግሎት ሳያገኝ መቆየቱን ያስታውሳሉ። ለምሳሌ ከኛ አካባቢ ለአንድ ኪሎ እስከ አስር ብር ድረስ በነዳጅ የሚጠቀሙ ወፍጮዎችን ሩቅ ከከተማው ደግሞ በሰላሳ በአርባ ኪሎ ሜትር እየተሄደ ነበር ስራ ሲሰራ የነበረው ኋላም መብራቱም ለረዥም ጊዜ የሚቆይ መሆኑን ሲረዱ ተለያዩ የንግድ ማህበረሰብ እህሉን ከመግዛት ይልቅ ለእህሉ ማሰ ምታወጣዎች ከፍተኛ ወጭ ነው የነበረው። ገንዘብም ኑሮ ደግሞ ልታፈጭ ደግሞ የነበሩ ወፍጮዎች ወረፋ በራሱ ከአስራ አምስት ቀን እስከ ሀያ ቀን አንድ ወረፋ የማይደርስበት ያ ብቻ አይደለም። ኢኮኖሚካሊ ማስፈጨት ችግር ያለባቸው ማህበረሰቦች በእጅ እስከ መፍጨት ተረስቶ የነበሩ የድንጋይ ወፍጮዎች እንደገና ተጀምሮ የነበሩበትና አስከፊ ጊዜ ነው የነበረው። አስተያየት ሰጭው አካባቢው ዝናብ አጠር፣ ተደጋጋሚ ጦርነት የተካሄደበትና ተፈጥሮ ያቀማመጡ አስቸጋሪ ከመሆኑ ባሻገር የኤሌክትሪክ አገልግሎቱ መቋረጥ ህይወትን እንዳከ ከበደባቸው ተናግረዋል። እኛ ማህበረሰብ አብዛኛው አርሶ አደር ነው የዕለት ጠላዎችን ምኖችን በመሸጥ የሚተዳደር ነው የሚራቡ የሚጠሙ ከጎረቤቴ ከአካባቢ ታያለት አርሶ አደሩም ዝና ባጠር ስለሆነ ሰፊ ምርት ስለማያመር መንግስት የአስራ አምስት ኪሎ ግራም ሀያ ኪሎ ግራም በመስጠት ይዞት የነበረው ስለሆነ በዚህ ርሀብ የሞቱ ያለፉ የተሰቃዩ ወጣቶች፣ ህጻኖች ብዙ የህብረተሰብ ክፍሎች አሉ። መንግስት በሰሜኑ ጦርነት ምክንያት ተቋርጠው የነበሩ መሰረተ ልማቶችን የማስቀጠል ተግባራትን እንደሚያካሄድ ከገለጸ በኋላ ከህወሃት ኃይሎች ማስ ለቀቃቸው አካባቢዎች የኤሌክትሪክ አገልግሎት እያስጀመረ መሆኑን የአሜሪካ ድምፅ በተከታታይ ዘገባዎቹ ሽፋን እንደሰጠ ይታወሳል። በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደሰማያት እንዳስታወቁት ተቋማቸው ኤሌክትሪክ በተቋረጠባቸው አካባቢዎች አገልግሎቱን የመመለስ ስራውን በያዘው እቅድ መሰረት ማጠናቀቁን ገልጸዋል። ከአላማጣ ሰብስቴሽን የሚያገኙ በትራንስሚሽን ደግሞ በስሳ ስድስት ኪሎ ቮልት ከአላማጣ የሚያገኙ ማከፋፈያ ጣቢያዎች ላሊበላ ማከፋፈያ ጣቢያ እና ሰቆጣ ጭምር ሰብስቴሽን ማድረስ ነበረ። በዋናነት እሱን ካደረስን በኋላ ከሁሉም ሰብስቴሽኖች የሚያገኙ ከተማ አስተዳደሮች፣ የዞን ከተማዎች እና ወረዳዎችን ኤሌክትሪክ ማገናኘት ነው። ስለዚህ በአሁኑ ሰዓት በያዝነው ዕቅድ መሰረት ሁሉም ከአላማጣም ከላሊበላ ማከፋፋያ ጣቢያም ከሰቆጣም ኤሌክትሪክ ማግኘት ያለባቸው ወረዳዎችና ከተማ አስተዳደር ቀበሌዎች ሁሉም ኦልሬዲ የተለየ ችግር አለባቸው ውጭ ሁሉንም ኤሌክትሪክ በዛሬው ዕለት አጠናቀናል። በእኛ ዕቅድ መሰረት ከአላማጣ ማከፋፋያ ጣቢያ በመካከለኛ መስመር ያገኙ የነበሩ ቆቦ ከተማ አስተዳደር ማስረር ራያ ቆቦ ዙሪያ ወረዳ ሮቢት ነግቦብዬ፣ እነዚህ እነዚህ ነው የኤሌክትሪክ የሚያሳያት ስራ ተሰርተዋል። ጎን ለጎን ከላሊበላ ማከፋፈያ ጣቢያ የሚያገኙ ደግሞ ራሱ ላሊበላ ከተማ አስተዳደር፣ ላስታ ዙሪያና ሙጃ ወረዳ ግዳን፣ እሱን ኤሌክትሪክ መስጠት ችለናል። በስተ መጨረሻ የሰቆጣ ማከፋፈያ ጣቢያ በማገናኘታችን ደግሞ የዋግምራ ከተማ ሆነችም ሰቆጣና ጥጽቃ ወረዳ ወይንም ዝቆዋላ ሳሃላ ወረዳ የሚባሉ በዚህኛው በኩል ደግሞ ደሃና ከተማ አስተዳደርን እና አምድ ወርቅ ከተማ አስተዳደር መስጠት ተችሏል ማለት ኤሌትሪክ የመብራት አገልግሎት ካገኙት ውስጥ ዋጃ፣ ጥሞጋ፣ አላማጣ፣ ኮረምና ሌሎች አካባቢዎች እንደሚካተቱ ያስታወቁት አቶ ሽመለስ በዲስትሪክቱ ከሰማኒያ ሺህ በሚልቁ አባወራዎች ስር ያሉ ከሁለት መቶ ሺህ በላይ ሰዎች ተጠቃሚ ሆነዋል። የስቃ ከተማ ነዋሪው አቶ ቴዎድሮስም ከአስራ ሰባት ወራት በኋላ ትናንት የመብራት አገልግሎት ማግኘታቸውን ጠቅሰዋል። ሰው በያለበት ደስተኛ ነው። የመጀመሪያው መንግስት እግር ለግር እየተከተለ የተለያዩ ከተሞችን ሲያበራና ሲዘግብ ስለነበረ እውነተኛ ጋይደር ሲሆን የሚል ስሜት ነበረን። እሱ ሆኖ አይተናል። ሌላኛው ሰው ከነበረበት ቻርጅ ሰተ በሶስት ቀን በአራት ቀን ነው የሚደርስ። የሞባይል ቻርጅ ለአንድ ሞባይል እስከ ሀያ ብር ነበር ክፍያ የምትፈጽመው ዛሬ ላይ ከቤቱ ሲሆን ይሄ ምንም በደስታ የምትገልጸው አይደለም፣ በቃላት የምትገልጸው አትችልም። ሆቴሎች ተከፍተዋል፣ ሙዚቃ ቤቶች ተከፍተዋል። ሰው ወደ ነበረበት የሚያገግምበት እና ትናንት አይተን ያጣናውን ነገር በድጋሚ ስታገኝ ይሄ እኔ ይሄ በቃላት ነው ልገልጽ አልችልም። ይሁንና መብራት ዳግም ባገኙ አካባቢዎች ውስጥ አንዳንድ ሰፈሮች ላይ አሁን ድረስ የመብራት አገልግሎት ያላገኙ መኖራቸውን ለአሜሪካ ድምጽ ጠቁመዋል። ስለዚህ ጉዳይ ጥያቄ የቀረበላቸው አቶ ሽመልስ ሲመለሱም ውድመቱ ከፍተኛ ከመሆኑ ጋር በተያያዘ አሁን ባገናኝናቸው በጠቀስናቸው አካባቢዎች ላይ አርባ ስድስት ትራንስፈርመር ላይ ጉዳት ስለደረሰ እነዚህን አርባ ስድስት ትራንስፈርመሮች ጥገና ማካሄድ ግዥ ፈጽሞ እንደገና መቀየር ስራ ስለሚኖር በጠቀስናቸው ከተሞች ውስጥ በተለያዩ ሰፈሮች አሁንም ኤሌትሪክ ያላገኘ ሊኖር ይችላል ማለት ነው። እነዚህን ትራንስፈርመሮች ቶሎ የሚጠገንም ስናስጠግነን በግዥም ደረጃ ቀርብ ከሆነ አቅርበን ሙሉ በሙሉ ኤሌክትሪክ መስጠት ስራ እናከናውናለን ማለት ነው። ዳይሬክተሩ በአጭር ጊዜ የከፋ ጉዳት የደረሰባቸውን ሰፊ አካባቢዎች ጠግኖና አስተካክሎ አገልግሎቱን ለመመለስ የተደረገውን ጥረት ስኬታማ ሲሉ ነበር የገለጹት። በኢትዮጵያ መንግስትና ህወሀት መካከል ደቡብ አፍሪካ ፕሪቶሪያ የተደረገውን የሰላም ስምምነት ተከትሎ የተቋረጡ መሰረተ ልማቶችን የማስቀጠል የሰብአዊ እርዳታ ተደራሽነትን የማረጋገጥ ስራዎች እየተሰሩ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ዛሬ ለጋዜጠኞች በሰጡት መግለጫ አረጋግጠዋል። በሰሜኑ ጦርነት ምክንያት መብራት ተቋርጦባቸው የነበሩ አካባቢዎች አገልግሎቱን መልሰው እንዲያገኙ ከማስቻል በተጨማሪ ከወልዲያ ከተማ በቅርብ ርቀት ከሚገኘው ዶሮ ግብር ተዘረፈ ባሉት ተንቀሳቃሽ የኃይል ማከፋፈያ ምትክ አዲስ የማከፋፈያ ጣቢያ ግንባታ ተጀምሮ ለማጠናቀቅ እየተሰራ መሆኑን ሚኒስትር ዴታዋ አመልክተዋል። ስራው ሲጠናቀቅ የኃይል አቅርቦቱን አስተማማኝ እንደሚያደርገውም ጠቁመዋል። ከዚህ ባሻገር በሁመራ ወልቃይት መስመር ጉዳት የደረሰበትን የኃይል መስመር ለመጠገን የዳሰሳ ጥናት ተጠናቋል። ወደ ስራም እየተገባ ነው ብለዋል። ሚኒስትር ዴቷ ከዚህ በተጨማሪ በሰብአዊ ተራድኦ አቅርቦት ዙሪያ ማብራሪያ ሰጥተዋል። ሰብአዊ ድጋፎችን ተደራሽ ለማድረግ ቀደም ሲል ከነበረው የአፋር አባአላ መስመር በተጨማሪ በሰሜን ጎንደር በኩል ወደ ሽሬ እና አጎራባች አካባቢዎች፣ እንዲሁም በሰሜን ወሎ ቆቦ ወደ አላባጣና አካባቢዎቹ የሚደርሱ መስመሮች መከፈታቸውን አስረድተዋል። ለአፈጻጸም ይረዳ ዘንድ አራት ኮሚቴዎች መቋቋማቸውንም አያይዘው ጠቅሰዋል። ከጥቅምት 20 እስከ ጥቅምት 27 2015 ዓ ም ድረስ በተደረገ የመጀመሪያ ዙር ሰብአዊ እርዳታ የምግብ አቅርቦት ከ395 ሺህ የሚልቁ ሰዎች ከ73 ሺህ ኩንታል በላይ ስንዴና አልሚ ምግብ መከፋፈሉን ነው ሚኒስትር ዴቷዋ ያብራሩት። በሽሬ፣ በሽራሮ፣ በአክሱም፣ በአዲ ዳሮ፣ በአዲ ሀገራይ፣ አዲ ነብሪ፣ ሰለክለካ፣ እንዳጉና ከተሞችና በወረዳዎችም ጭምር ድረስ በድምሩ ለ108000 ለሚሆኑ ዜጎች የምግብ ድጋፍ ለማድረግ ተችሏል። ወደ 16100 ኩንታል የሚሆን ስንዴ ድጋፍ ተደርጓል። ከዛ በተጨማሪም ከ6500 ኩንታል በላይ አልሚ ምግቦችም ድጋፉ በአስቸኳይ ለሚያስፈልጋቸው ዜጎች እንዲቀርብ ተደርጓል። በተመሳሳይም በራያ በባላ በራያ አላማጣ እና በኮረም ለሚገኙ ወገኖችም እንደዚሁ 43200 በላይ ኩንታል ስንዴ እንዲሁም ደግሞ ከ7300 ኩንታል በላይ አልሚ ምግብ በዚህ ደግሞ ተጠቃሚ የሆኑት የሚሆኑት ዜጎች ቁጥር ከ287 ሺህ የሚሆኑ ዜጎች ናቸው። ይሄንንም በወዲሁ ለማሰራጨት ተችሏል ማለት ነው። የድጋፍ አቅርቦቱ በመንግስት ብቻ ሳይሆን መንግስታዊ ባልሆኑ ደጋፊ አካላትና ሰብአዊ ተራዶ አድራጊ ተቋማት ጭምር ተጠናክሮ ይቀጥላል ብለዋል። የደቡብ አፍሪካው የሰላም ስምምነት ቀጣይ አካል የሆነውንና በኢትዮጵያ መንግስትና የህወሀት ከፍተኛ የጦር አመራሮች መካከል ኬንያ ናይሮቢ ውስጥ የሚካሄደውን ውይይት ያወሳው የአፍሪካ ህብረት የሁለቱ አካላት ውይይት በትግራይ ክልል ሰብአዊ እርዳታ በ አፋጣኝ የሚደርስበትንና የተቋረጡ የመሰረተ ልማት አገልግሎቶችን የሚጀምርበትን አቅጣጫ የሚያመላክት መሆን አለበት ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ